በኢትዮጵያና በኤርትራ ድንበር ላይ የተፈጠረው ግጭት በእጅጉ እንዳሳሰባቸው የአሜሪካና የአፍሪካ ሕብረት ገለጹ። ሁለቱ ወገኖች ግጭቶቹን ከሚጋብዙ ነገሮች እንዲቆጠቡ ሁለቱን አገሮች ጥሪ አስተላልፈውላቸዋል። እስክንድር ፍሬው ተከታዩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ሰኔ 5 እና 6 2008 ዓመተ ምህረት የተፈጠረው ግጭት አሜሪካን ክፉኛ እንዳሳሰባት ገልጿል። ኢትዮጵያና ኤርትራ በ1992 ዓመተ ምህረት በጥላቻ ያለ መፈላለግ ስምምነት መፈራረማቸውን ያስታወሰው መግለጫው ወታደራዊ እርምጃ ለሁለቱም መፍትሄ ሊሆን አይችልም ብሏል። ስለዚህም ሁለቱም ወገኖች ከወታደራዊ እርምጃ እንዲታቀሙና ጉዳዩንም በፖለቲካዊ ውይይት እንዲፈቱ ጥሪ አቅርቧል። ሁለቱ ሀገራት በአካባቢው መረጋጋትና ዘላቂ ሰላም እንዲሰፍን አብረው እንዲሰሩም አሜሪካ ታጠይቃለች። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ በተመሳሳይ ባወጡት መግለጫ በጾረና ግንባር የተፈጠረው ግጭት በጥልቀት እንዳሳሰባቸው ገልጸዋል። ሁለቱም ወገኖች ሁኔታውን ሊያባብሱ የሚችሉ መግለጫዎችን እና አስተያየቶችን ከመስጠት እንዲቆጠቡም ጥሪ አቅርበዋል። ያንን በማድረግ አካባቢያዊ ጸጥታን እንዳያናጉምን የጠየቁት የአልጀርስ ስምምነት ከተፈረመ ከ16 ዓመታት በኋላም በኢትዮጵያና በኤርትራ መካከል ያለው የሰላም ሂደት ባለበት እንደቆመ መሆኑን የሚያስቆጭ ሲሉ አስታውሰዋል። የአፍሪካ ህብረት ሁለቱ ወገኖች ችግሮቻቸውን እንዲፈቱና ግንኙነታቸውን እንዲያሻሽሉ ለማገዝ ዝግጁ መሆኑንም ጠቅሰዋል። እሁድ ጠዋት በጦርና ግንባር የተጀመረው ግጭት ሰኞ እኩለ ቀን ላይ ማብቃቱን የኢትዮጵያ መንግስት የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኤርትራ ጋር የለየለት ጦርነት ውስጥ መግባት የኢትዮጵያ ፍላጎት አለመሆኑንም ነው ሚኒስትሩ ያስረዱት። ዓላማችን ከተሳካ በኋላ ጦራችንን ያስወጣ ነው በዚህ ምክንያት ነው ሲሉም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ